የዲደብሊው ዜና በቅድሚያም አበይት ርዕሶቹ። በድሬዳዋ ዩኒቨርሲቲ በተከሰተ ግጭት ቢያንስ ሁለት ድብደባ የደረሰባቸው ተማሪዎች ሐኪም ቤት መግባታቸውን ዩኒቨርሲቲው አስታወቀ። የዩኒቨርሲቲው የተወሰኑ ተማሪዎች ወደ ክልላችን እንመለሳለን ቢሉም ዩኒቨርሲቲው እንዳይወጡ መከልከሉን የከተማይቱ ነዋሪዎች ተናግረዋል። የሱዳን ጦር ጀነራሎችና የተቃዋሚ መሪዎች በአገሪቱ የሚተገበረው የሽግግር ጊዜ ሦስት ዓመት እንዲሆን ተስማሙ። ሁለቱ ወገኖች ከስምምነት ላይ የደረሱት ዛሬ ካካሄዱት ድርድር በኋላ ነው። የቦይንግ 737 ማክስ አውሮፕላን ባለፈው ጥቅምት በኢንዶኔዥያ ከተከሰከሰ በኋላ የአሜሪካ አየር መንገድ አብራሪዎች የአውሮፕላኑ የደህንነት መቆጣጠሪያ ሥርዓትን በተመለከተ ከኩባንያው ኃላፊዎች ጋር ውይይት አድርገው እንደነበር የአገሪቱ መገናኛ ብዙሐን ዘገቡ። አብራሪዎቹ ውይይቱን የጠሩት የደህንነት መቆጣጠሪያ ስርዓቱ ለውጥ እንዲደረግበት ግፊት ለማድረግ ነበር ተብሏል። ዜናው በዝርዝር በድሬዳዋ ዩኒቨርሲቲ በተከሰተ ግጭት ቢያንስ ሁለት ድብደባ የደረሰባቸው ተማሪዎች ሐኪም ቤት መግባታቸውን ዩኒቨርሲቲው አስታወቀ። የብሔር መልክ የያዘ ነው የተባለውን ግጭት ተከትሎ የዩኒቨርሲቲው የተወሰኑ ተማሪዎች ከትናንት ጀምሮ ወደ ክልላችን እንመለሳለን ማለታቸውን የገለጹ የከተማይቱ ነዋሪዎች ሆኖም ዩኒቨርሲቲው እንዳይወጡ ከልክሏቸዋል ብለዋል። የድሬዳዋ ዩኒቨርሲቲ የዓለም አቀፍ እና ሕዝብ ግንኙነት ዳይሬክቶሬት ዳይሬክተር ወይዘሪት መቅደስ ካሳውን ጉዳት የደረሰባቸው ተማሪዎች ሐኪም ቤት መግባታቸውን ለዶይቼ ቬለ ዲደብሊው አረጋግጠዋል። ጉዳዩን ወደ ብሔር የመውሰድ ነገር ነበር እና እንወጣለን፣ ከግቢ ልቀቁን አይነት ነገር ትናንትና ተከስቶ ነበር ያሉት ወይዘሪት መቅደስ ዩኒቨርሲቲው ደግሞ ችግሮችን እንፈታለን፣ እንወያይና፣ ያሉትን ነገሮች እንነጋገር በእኛ የሚፈቱትን እኛ እንፈታለን በሚል ከመስተዳደሩ አካላት ጋር ተነጋግረን ውይይት ማድረግ ጀመርን ብለዋል። ውይይቱ አሁንም መቀጠሉን ገልጸዋል። የድሬዳዋ ዩኒቨርሲቲ በሚገኝበት የከተማይቱ ክፍል አካባቢ ቀደም ሲል ግጭት ተከስቶ ነበር። በዚያው በድሬዳዋ በግል ጸብ ተጀምሮ ባለፉት ጥቂት ቀናት መልኩን ቀይሮ የነበረው ግጭት በቁጥጥር ስር መዋሉን የድሬዳዋ ከተማ ፖሊስ ኮሚሽነር ኮማንደር አለሙ መግሪያ ዛሬ ለዶይቸቨለ ዲደብሊው ተናግረዋል። የሱዳን ጦር ጀነራሎችና የተቃዋሚ መሪዎች በሀገሪቱ የሚተገበረው የሽግግር ጊዜ ሦስት ዓመት እንዲሆን ተስማሙ። ሁለቱ ወገኖች ከስምምነት ላይ የደረሱት ዛሬ ካካሄዱት ድርድር በኋላ ነው። ዛሬ ይፋ የተደረገው ስምምነት በሱዳን ጦርና በተቃዋሚዎች መካከል የነበረውን መፋጠጥ ለመፍታትና ሀገሪቱን ወደ መረጋጋት ለመመለስ ትልቅ እርምጃ ነው ተብሎለታል። የሱዳንን የመሪነት ስልጣን የጨበጠው የወታደራዊ ምክር ቤት አባል የሆኑት ሌፍትናንት ጄኔራል ያሲር አልአታ ዛሬ በተሰጠ የጋሬ ጋራ ጋዜጣዊ መግለጫ እንደተናገሩት ሁለቱም ወገኖች በሦስት ዓመት የሽግግር ጊዜ ላይ ከስምምነት ደርሰዋል። በመጀመሪያው ስድስት ወር ጊዜም ቅድሚያ የሚሰጠው በሀገሪቱ በመላ ሀገሪቱ ያሉ የታጠቁ አማጽያን ቡድኖች ወደ ሰላም ንግግር ማምጣት ነው ብለዋል። ሁለቱ ወገኖች ሁሉም ሲቪሎች የሆኑ 300 አባላት ያሉበት የህግ አውጭ አካል እንዲመሰረት በተጨማሪ መስማማታቸውን ሌፍትናንት ጀነራል አልአታ አስታውቀዋል። በዚህ ጊዜያዊ ምክር ቤት አባል ከሚሆኑት ውስጥ ሁለት ሶስተኛው የተቃዋሚ ተወካዮች እንደሚሆኑም ይፋ አድርገዋል። በቀድሞ ፕሬዚደንት ኦማር ሐሰን አልበሽር የሥልጣን ዘመን ወቅት ተሳትፎ ያልነበራቸው የፖለቲካ ፓርቲዎች ተወካዮች ቀሪውን አንድ ሶስተኛ እንደሚሸፍኑም አክለዋል። አሁን በድርድር ጠረጴዛው ላይ የቀረው ጉዳይ የሉዓላዊ ምክር ቤት አወቃቀር ጉዳይ እንደሆነ አሶሴትድ ፕሬስ ጠቁሟል። ይህም ቢሆን በነገ ዕለት እልባት እንደሚያገኝ ሌፍትናንት ጀኔራል አልአታ ተናግረዋል። በደቡብ ሱዳን ቦማ ግዛት በተቀሰቀሰ የጎሳ ግጭት 17 ሰዎች መገደላቸውን አንድ የአካባቢው ባለስልጣን ተናገሩ። ግጭቱ የተቀሰቀሰው በሙርሌ ና ጄኢ ጎሳዎች አርብቶ አደሮች መካከል ነው። ትላንት ምሽቱን የተቀሰቀሰው ግጭት እስከ ዛሬ አነጋግ ድረስ ቀጥሎ እንደነበር የአካባቢው ኮሚሽነር ጆን ኦኖጌ ተናግረዋል። በግጭቱ 17 ሰዎች መሞታቸውንና 11 ሰዎች መቁሰላቸውንም አስረድተዋል። የሙርሌ ጎሳ ወጣቶች ጉሮ የተሰኘችውን መንደር ካጠቁ በኋላ 500 ከብቶችን መስረቃቸውንና ቤቶችን በእሳት ማጋየታቸውንም ጨምረው ገልጸዋል። የከብት ዘረፋ በደቡብ ሱዳን የሚዘወተር ተግባር መሆኑን ያስታወሰው የጀርመን ዜና አገልግሎት ዘገባ በእነዚህ ወረራዎች ህፃናትን ለቤት ውስጥ ባርነት አግቶ መውሰድም የተለመደ እንደሆነ ጠቅሷል። የደቡብ ሱዳን የሙርሌ ጎሳ ታጣቂዎች በ208 ዓ ም የኢትዮጵያን ድንበር ተሻግረው ወደ ጋምቤላ በመግባት 130 ገደማ ሕፃናትን አፍነው መውሰዳቸው አይዘነጋም። በወቅቱ ታጣቂዎቹ 200 ሰዎች ገደማ ገድለው ነበር። ይህ ዶይቸ ቨለ ዲደብልዩ ራዲዮ ጣቢያ ነው። ዚምባብዌ ባለፉት ስድስት ዓመት መቶ ዞኖችን ለቻይናና ለተባበሩት አረብ ኤሚሬቶች መሸጧን የሀገሪቱ የዱር እንስሳት ጥበቃ መሥሪያ ቤት አስታወቀ። ሀገሪቱ ዞኖቹን የሸጠችው በ2.7 ሚሊዮን ዶላር ዋጋ ነው። የዚምባብዌ የፓርኮችና የዱር እንስሳት አስተዳደር ባለሥልጣን ቃል አቃባይ ቲናሼ ፋራዎ ለፈረንሳይ ዜና አገልግሎት እንደተናገሩት በዚምባብዌ ዝሆኖች ብሔራዊ ፓርኮች እያጣበቡ ነው ብለዋል። ዝሆኖቹ ሰዎች ወደ ሰፈሩባቸው ቦታዎች ጥሰው እንደሚገቡ፣ እህሎችን እንደሚያወድሙና በሰዎች ሕይወት ላይ አደጋ እንደደቀኑ ተናግረዋል። እኛ የመያዝ አቅም ያለን 50 ሺህ ቢሆንም አሁን ያሉን ዝሆኖች ግን 84 ሺህ ናቸው የሚሉት ፈራኦ የዝሆኖቹን መሸጥ ትክክለኝነት ሞግተዋል ያለንን ሀብት በዘላቂነት መጠቀም አለብን ብለን እናምናለን ስለዚህም ሌሎቹን ለመንከባከብ ዝሆኖቹን ሸጠናል ሲሉ አክለዋል ከዝሆኖቹ ሽያጭ የተገኘው ገንዘብ ህገወጥ አደንን ለመከላከል ለአካባቢ ጥበቃና ለምርምር ሥራዎች እንደሚውል ቃል አቃባዩ ገልጸዋል ዚምባብዌ ክሮኒክል የተባለው የሀገሬው ጋዜጣ እንደዘገበው ከጎርጎሮሳዊ 2012 ጀምሮ ባሉ 6 ዓመታት 93 ዝሆኖች በቻይናና ዱባይ ወዳሉ ፓርኮች ተወስደዋል። እያንዳንዳቸው ዝሆኖች ከ13500 ዶላር እስከ 41500 ዶላር ዋጋ መሸጣቸውን ጋዜጣው ዘግቧል። ጀርመን በኢራቅ የነበራትን የወታደራዊ ሥልጠና ማቋረጧን የሀገሪቱ የመከላከያ ሚኒስቴር አስታወቀ። አሜሪካ በበኩሏ ወታደሮቿ በከፍተኛ ተጠንቀቅ ላይ እንዲሆኑ ያዘዘች ሲሆን ዲፕሎማቶቿንም አስወጥታለች። የጀርመን መከላከያ ሚኒስቴር ቃል አቀባይ ዛሬ እንዳስታወቁት ሀገራቸው በኢራን የሚታገዙ ጥቃቶች ሊደርስ እንደሚችል ጥቆማዎች ደርሷታል። ጥቃቶቹ በጀርመን ወታደሮች ላይ ያነጣጠሩ አይደሉም ያሉት ቃል አቀባዩ አሁን እንዲቋረጥ የተደረገው ስልጠናው ምራ ግብር ወደፊት እንደገና ይጀመራል ብለዋል። ጀርመን የኢራቅ የጸጥታ ኃይሎችን የሚያሰለጥኑ ስልሳ ወታደሮች ከመዲናዋ ባግዳድ በስተሰሜን ያሰፈረች ሲሆን በኩርድ ግዛትም ተጨማሪ መቶ ወታደሮች አሏት። ጀርመን በኢራቅ ያላትን የሥልጠና መርሃ ግብሯን ለማቋረጥ የወሰነችው አሜሪካ ከወታደሮቿ በከፍተኛ ተጠንቀቅ ላይ እንዲሆኑ ማዘዟን ተከትሎ ነው። አሜሪካ ከኢራን ጋር ያላት ውጥረት መባባሱን ተከትሎ በቀጠናው ያላትን ወታደራዊ አቅሟን አጠናክራለች። በባግዳድ የሚገኘው የአሜሪካ ኤምበሲ ውጥረቱ የደረሰበት ደረጃን የሚያመለክት እርምጃ ዛሬ ወስዷል። ኤምባሲው ከአደጋ ጊዜ ሰራተኞች ውጭ ያሉ በባግዳድ የሚገኙ ዲፕሎማቶቹን እንዳስወጣ አስታውቋል። በኤርቢል ከተማ በሚገኘው የአሜሪካ ቆንስላ ጽህፈት ቤት የሚሰሩ ሰራተኞችም ለቀው እንዲወጡ ታዘዋል ብለዋል። የቦይንግ 737 ማክስ አውሮፕላን ባለፈው ጥቅምት በኢንዶኔዥያ ከተከሰከሰ በኋላ የአሜሪካ አየር መንገድ አብራሪዎች የአውሮፕላኑ የደህንነት መቆጣጠሪያ ስርዓትን በተመለከተ ከኩባንያው ኃላፊዎች ጋር ውይይት አድርገው እንደነበር የሀገሪቱ መገናኛ ብዙሀን ዘገቡ። አብራሪዎቹ ውይይቱን የጠሩት የደህንነት መቆጣጠሪያ ስርዓቱ ለውጥ እንዲደረግበት ግፊት ለማድረግ ነበር ተብሏል። የአሜሪካው ኒውዮርክ ታይምስ ጋዜጣና ሲቢኤስ ቴሌቪዥን ጣቢያ ይህን ይፋ ያደረጉት በአሜሪካ አየር መንገድ አብራሪዎች ኅብረትና በቦይንግ ኃላፊዎች መካከል ባለፈው ኅዳር ወር የተካሄደውን የድምፅ ቅጂ ካገኙ በኋላ ነው። እንደ መገናኛ ብዙሀኑ ዘገባ አብራሪዎቹ በወቅቱ ለውጥ እንዲደረግባቸው ያቀረቧቸው ሐሳቦች አውሮፕላኑን ከበረራ ውጭ እንዲሆን ሊያስደርገው ይችል ነበር። ንብረትነቱ የኢትዮጵያ አየር መንገድ የሆነ ቦይንግ 737 ማክስ 8 አውሮፕላን ባለፈው መጋቢት ወር ከተከሰከሰ ወዲህ ተመሳሳይ ስሪት ያላቸው አውሮፕላኖች በመላው ዓለም ከበረራ ታግደዋል። የአሜሪካ አየር መንገድ አብራሪዎች 189 ሰዎች ካለቁበት የኢንዶኔዥያው ላየን አየር መንገድ የመከስከስ አደጋ በኋላ በአውሮፕላኑ የደህንነት መቆጣጠሪያ ሥርዓት ላይ ስጋታቸውን መግለጻቸውን መገናኛ ብዙሃኑ ዘግበዋል። አብራሪዎቹ በተለይ ኤምሲኤኤስ በተሰኘው የበረራ መቆጣጠሪያ ስርዓት ላይ ስጋት እንደነበራቸው ዘገባዎቹ ገልጸዋል። የአውሮፕላን አደጋ ምርማሪዎች በኢንዶኔዥያውም ሆነ በኢትዮጵያ ለተከሰተው አደጋ ይህንን የበረራ መቆጣጠሪያ ስርዓት ተጠያቂ ማድረጋቸው ይታወሳል። ይህ ዶይቸ ቨለ ዲ ደብልዩ ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት አበይት ርዕሶቹን በድጋሚ። በድሬዳዋ ዩኒቨርሲቲ በተከሰተ ግጭት ቢያንስ ሁለት ድብደባ የደረሰባቸው ተማሪዎች ሐኪም ቤት መግባታቸውን ዩኒቨርሲቲው አስታወቀ። የዩኒቨርሲቲው የተወሰኑ ተማሪዎች ወደ ክልላችን እንመለሳለን ቢሉም ዩኒቨርሲቲው እንዳይወጡ መከልከሉን የከተማይቱ ነዋሪዎች ተናግረዋል። የሱዳን ጦር ጀነራሎችና የተቃዋሚ መሪዎች በሀገሪቱ የሚተገበረው የሽግግር ጊዜ ለሦስት ዓመት እንዲሆን ተስማሙ። በደቡብ ሱዳን ቦማ ግዛት በተቀሰቀሰ የጎሳ ግጭት 17 ሰዎች መገደላቸውን አንድ የአካባቢው ባለሥልጣን ተናገሩ። ግጭቱ የተቀሰቀሰው በሙርሌና ጄኢ ጎሳዎች አርብቶ አደሮች መካከል ነው። ዜናው በዚሁ ተጠቃሏል። ሰላም።